ሰላም ጤና ይስጥልኝ። እንደምን አምሽታችኋል። የጥቅምት አንድ 2013 የእሁድ ምሽት የጋቢና መርሃ ግብር ጀምሯል። ኤደን ገረመው እያስተናገድኳችሁ አምሻለሁ። ዛሬ ዕለቱ በዓለም አቀፍ ደረጃ የሴት ሕጻናት ቀን ተብሎ እየታሰበ ይገኛል። ይህ ዕለት በዓለም ዙሪያ ያሉ ሴቶች እኩልና ፍትሐዊ የሆነ ኑሮ፣ የትምህርትና የጤና ሽፋን እንዲያገኙ ለማሳሰብ የሚከበር ዕለት ነው። ዘንድሮም ሴት ሕጻናትን ለብሩህ ነገ ማብቃት በሚል መሪ ቃል እየተከበረ ነው። እኛም ታዲያ በዚህ ዙሪያ ዘገባዎችን አጠናቅረናል። አብራችሁን ታመሹ ዘንድ እንጋብዛለን። በኢትዮጵያ የትምህርት ተደራሽነትን ለማረጋገጥ በተደረጉ ጥረቶች ወደ ትምህርት ቤት የሚገቡ የሴት ህጻናት ቁጥር ከጊዜ ወደ ጊዜ እየጨመረ ቢሄድም አሁንም ልጃገረዶችና ሴት ተማሪዎች አስቸጋሪ በሆኑ ሁኔታዎች ውስጥ የሚማሩ በመሆናቸው ከወንድ አቻዎቻቸው የበለጠ ትምህርት ያቋርጣሉ። ቀድመው ከነበሩት በሴቶች ትምህርት ዙሪያ ግንዛቤ ማነስ፣ የአቅም ውስንነት፣ ያለእድሜ ጋብቻና የመሳሰሉት ተግዳሮቶች በተጨማሪም ከቅርብ ጊዜ ወዲህ በብዛት የሚስተዋለው ህገ ወጥ ስደት ለሴት ተማሪዎች ትምህርት ማቋረጥ ምክንያት መሆኑን የአሜሪካ ድምፅ ያነጋገራቸው መምህራንና የትምህርት ቢሮ አስተዳደሮች ያስረዳሉ። በዛሬ ዕለት እየተከበረ ያለው ዓለም አቀፍ የሴት ህጻናትን ቀን አስመልክቶ ባልደረባችን ስመኞች የቆየ በኢትዮጵያ ሴት ተማሪዎች ትምህርት ተግዳሮት ዙሪያ የሚመለከታቸው አካላትን አነጋግራ ሰፋ ያለ ዘገባ አሰናድታለች እንደሚከተሉ ይቀርባል። በባህር ዳር ከተማ ቀበሌ አንድ ተብሎ በሚጠራው አካባቢ ተወልድ ያደገችው ብርቱካን ጀንበሩ የመጀመሪያ ደረጃ ትምህርቷን ጨርሳ ወደ ሁለተኛ ደረጃ ስትሻገር ከትምህርቷ ይልቅ የሚያሳስባት የቤተሰቧ አቅም ማነስና የጽዳት ስራ እየሰራች የምታሳድጋት እናቷን ማሳረፍ የምትችልበት መንገድ ነበር። በወቅቱ 18 ዓመት እንኳን ያልሞላት ብርቱካን ወደ አረብ ሀገር ሄዳ እየሰራች ለእናቷ ገንዘብ መላክ እንደምትችል ስትሰማ ለአፍታ አላመነታችም። እናቷ ተበድራ ባመጣችው ገንዘብ በልጅነት እድሜዋ ወደ ሳውዲ አመራች። ዘጠነኛ ክፍል ላይ ነው ያቋረጥኩኝ። ወደ አረብ ሀገር ለመሄድ ነበረ ሶስት እናብረን ያስጨረስናል አንድ ስድስት ሰባት አመት ስለሆነ ማይስታውስም ግን አንድ አስራ አምስት ብር ያው ተዳድር ኔ ገንዘብ ለማግኘት ነበረ። ያው ኑሮ ሁኔታ ለማስተካከል ነበረ። ያው እጄ ደርሼ መተው አልተሳካም። እዛም ም አንድ አመት ቆይ ከመትቻ አረባገር ብርቱካን ካሰሪዋ ጋር መስማማት ባለመቻሏ በአንድ አመት ጊዜ ውስጥ ወደ ሀገሯ ስትመለስ ባል በማግባት ኑሮን ለማሸነፍ ሞከረች። ግን እሱም አልተሳካም፣ ትላለች ብርቱካን። ትዳር ውስጥ ገብቼ ነበርም ግን ምንም ለውጥ ብለውም ዙሮ ያው ይወጥን የገባውን ምንም ለውጥ የለም። ከሱ ጋር ብዙ ስምምነት የለም። የቤት ውስጥ የትዳር ውስጥ አልተሳካም። ያው ተለያይ ያለው አሁን ያው ከእናቴ ጋር ነው የምኖረው። ልክ እንደ ብርቱካን በአፍላ ዕድሜያቸው ራሳቸውን ላደጋ አጋልጠው የቤተሰባቸውን የኑሮ ሁኔታ ለመደጎም ወደ አረብ ሀገራት የሚፈልሱ ሴት ህጻናት ቁጥር ከጊዜ ወደ ጊዜ እየጨመረ መሄዱንና ይህም ትምህርታቸውን ለሚያቋርጡ ሴት ተማሪዎች ምክንያት መሆኑን የአሜሪካ ድምፅ ያነጋገራቸው መምህራንና የትምህርት ቢሮ ኃላፊዎች ያስረዳሉ። በአማራ ክልል የትምህርት ቢሮ ኃላፊ የሆኑት ዶክተር ይልቃል ከፍ ያለ እንደገለጹልን በአሁኑ ሰዓት በክልሉ እንደ ያለእድሜ ጋብቻ ከመሳሰሉት ባህላዊ ተጽዕኖዎች በበለጠ በቤተሰባቸው የኑሮ አቅም ምክንያት የሴቶች ህጻናት ፍልሰት ለትምህርት ማቋረጣቸው ዋነኛ ምክንያት እንደሆነ ያስረዳሉ። በዋናነት አሁን ዘልቀው ሂደው የሴቶችን የኢኮኖሚ ጥገኝነት ማስወገድ የሚቻልበትን መንገድ ለመፍታት አንዱ ፈተና የሆነው ፍልሰት የሚለው ወይም ህገወጥ የሰው ዝውውር የሚባለው እንዳንድ ችግር በተለይ በወሎ አካባቢ፣ በኦሮሞ ብሔረሰብ ዞን አስተዳደር በምስራቅ በወሎ አካባቢ እንዳንድ ትልቅ ፈተና ሆኖ እየመጣ ያለ ችግር ነው። አብዛኞቹ ሴት ህጻናት ትምህርታቸውን አቋርጠው ከሀገራቸው የሚወጡት በህገወጥ መንገድ በደላል አማካኝነት ነው። ለጉዞ የሚሆን ገንዘብም ስለማይኖራቸው ነገ ልጆቹ ሰርተው ይከፍላሉ በማለት ቤተሰቦቻቸው ንብረታቸውን ሸጠው አሊያም ተበድረው ልጆቹን በብዛት ወደ አረብ ሀገር ይልኳቸዋል። በአማራ ክልል 26 ከመቶ የሚሆነው ህዝብ ከድህነት ወለል በታች እንደሚኖር የሚያስረዱት አቶ ይልቃል ሀገሪቱ ማህበራዊና ኢኮኖሚያዊ ችግሮችን የምትፈታበት አቅም ላይ ባለመድረሷ በአቋራጭ ገንዘብ አግኝቶ ቤተሰብን ለማገዝ የሚደረግ ጥረት ለህገ ወጥ ፍልሰት ይዳርጋል ይላሉ። ሁለተኛ ደረጃ ትምህርት ቤት ላይ በአንጻራዊነት በክልል ደረጃ ሲታይ የሴቶች ቁጥር የበለጠ ነው ከወንዶች። ያ ማለት ሴቶች ተወዳዳሪም ናቸው፣ በትምህርት ደረጃም እንዲዘለቁ መሆናቸውን የሚያሳይ ነው። ይህም ሆኖ ግን ሙሉ በሙሉ ከነበረው ጫና አንጻር ሙሉ በሙሉ አስወግደነዋል ማለት የአልግኒ ጋብቻ ቀርቷል፣ የህገወጥ የሆነ ሰዎች ዝውውር ተወግዷል ማለት አይቻልም። የማህበራዊና የኢኮኖሚያዊ ችግር ነው ወደዚህ የሚገፋቸው። በአቋራጭ የሚገኝ ራስን የሚያኖር ቤተሰብን የሚያድስ የስራ እድል አለ በተባለበት አቅጣጫ ሁሉ የመፍለስ አዝማሚያዎች ከፍተኛ ናቸው። በተለይ በዚህ አካባቢ ያሉ የእኛ ተማሪዎች የሚሄዱት በአብዛኛው አረብ ሀገር። በእርግጥ አሁን ኮሮናም ባለው እና ሀገሮችም ድንበራቸውን በመዝጋታቸው የተወሰነ የመቀነስ አዝማሚያ ቢያሳይም፣ ነገር ግን ይህም ችግር እስክንፈታው ድረስ ይቆማል ብለን አንገምትም። በሀገሪቱ ውስጥ እየተባባሰ የሄደው የተመረቁ ተማሪዎች ስራ አጥነትም ሴቶች በትምህርታቸው እንዳይገፉ እንደሚያደርጋቸው ይገለጻል። በጉዳዩ ላይ ያናገር ነው ና በባህር ዳር ከተማ ኤስኦኤስ ትምህርት ቤት መምህር የሆነው ደጉ ምናለ ከቅርብ ጊዜ ወዲህ ቁጥሩ እየጨመረ የመጣው የሴት ተማሪዎች ህገወጥ ፍልሰት ከምጣኔ ሀብት ዝቅተኛ መሆን በተጨማሪ ተምረን የትማንደርስም አንደርስም ከሚል አስተሳሰብ የመጣ መሆኑን ያስረዳል። ከፍተኛ የሆነ ስራ አጥነት ሁኔታ አለ ሶርቲንግ ይዘው ዲግሪ ይዘው ዲፕሎማ ይዘው ወደ ስራ የሚገቡ ሰዎች ቁጥር ዝቅተኛ ነው። ስለዚህ ምንምን አይነት ተጽዕኖ ፈጠረ ይሄ ተምረን ራሳችን መለወጥ ካልቻል ለምን እንማራለን የምንል አይነት ስነ ልቦና ልጆቹ ላይ እንዲዳብር የማድረግ መንፈስ ፈጥሯል። በዚህም ምክንያት ምን ያደርጋሉ ልጆች በቃ ባቸው የትኛውንም አይነት ስራ ሰርተን ምጣኔ ሀብታችን ማሳደግ ይሻልናል የሚል አይነት መንፈስ አላቸው። ቶቻችን በተለያየ መልኩ ወደ አረብ ሀገርም ኢቨን ወደ ሱዳን ወደ ምናምን ሁሉ እየሄዱ በጣም ዘግናኝ የሆነ እንትን እየተከሰተባቸው እየገጠማቸው ያሉ አሉ። ገና ኢቨን የአንደኛ ደረጃ ትምህርት ቤት ተማሪዎቹ የስምንተኛ ክፍል የሰባተኛ ክፍል ሆነው ኢቨን በእንደሱ አይነት በህገወጥ ያለ በሽታ ሆነ ወደ ተለያዩ ሀገሮች የመሄድ ሁኔታ አለ። በአሁኑ ሰዓት ከእናቷ ጋር ሆና ሹሩባ በመስራት የምትተዳደረው ብርቱካን በልጅነት የሞከረችው የመጀመሪያው የሳውዲ ጉዞዋ ባይሳካላትም ቤተሰቧ ካለበት የኢኮኖሚ ችግር አንጻር አሁንም ወደ አረብ ሀገር ሄዳ ገንዘብ ማግኘት እመርጣለው ትላለች። ትኩረቱ ወደ ስራ ይሆናል፣ ገንዘብ ለማግኘት ይሆናል። ገንዘብ ደግሞ ትምህርቱም ብዙም ትኩረት ሰለመሰጩ ወደ ስራማ፣ እዛ ነው እዚህ ምንም አይነት አሰታይ እዛ ግን ጠንካራ ለሽ መስራት ማላማማልሽ መላረግን ሄድኩኝ ብለሽ ያን ነገርታት ስለለሽ ትሰር ያለሽ። ከህገ ወጥ ፍልሰት በተጨማሪ ታዳጊ ህፃናት በጾታቸው ምክንያት ሲደርስባቸው የኖረው የኃይል ጥቃት ያለድሜ ጋብቻ እና የመሳሰሉት ጎጂ ልማዳዊ ድርጊቶች በተለይ በገጠሪቱ የኢትዮጵያ ክፍሎች አሁንም እንደቀጠሉ ናቸው። ሰሜን ሸዋ መረሃ ቤቴ ውስጥ ለሚ ተብላ በምትጠራ መንደር ተወልዳ ያደገችው ሀና ደችው ገና በለጋ እድሜዋ የአራተኛ ክፍል ተማሪ እያለች ይህን አይነቱን ያለእድሜ ጋብቻ ለማምለጥ አዲስ አበባ የምትኖር አክስቷን ለምና በመምጣቷ ዛሬ ዘጠነኛ ክፍል ደርሳለች። ለሚቀርታ ትማር የነበረችው ታናሽ እህቷ ግን በ አስራ አምስት አመቷ ከስምንተኛ ክፍል አቋርጣ በቅርቡ ልታገባ ቤተሰቦቿ እየተዘጋጁ መሆናቸውን ሀና በሀዘን ትናገራለች። አስራ አምስት ዓመቷ ነው አሁን። ስምንተኛ ክፍል ነበረች። እያቋረጠችበት ምክንያት ልታገባ ስለሆነ ቤተሰብ አግቢ ብለወት ነው። ገበሬ ነው የምታገባው። በጣም ያዘንኩት ምክንያቱም እኔ ተምራ ጥሩ ደረጃ እንድደርስ ነው የምትፈልገው። ቤተሰብንም ብጠይቅ እናቴን አናግዛት ነበረ እንዲ ያሉ እነሱ Az sonra giderim ba, me. let it out አዳመጥ ላይ ያላችሁት ከአሜሪካ ድምፅ ሬዲዮ ወደ እናንተ የሚደርሰውን ጋቢና ቪይን ነው ምርጫችሁ። አድርጋችሁን አብራችሁን ስለምታመሹ እናመሰግናለን። የዓለም አቀፍ የሴት ልጆች ቀንን አስመልክቶ የተሰራ ልዩ ዘገባን እያጋራናችሁ ነው። ከሙዚቃው በፊት ባልደረባችን ስመኝሽ የቆየ ሴት ተማሪዎች ቤተሰቦቻቸውን ለማገዝ ሲሉ ገና በለጋ ዕድሜያቸው ትምህርታቸውን አቋርጠው በተለያየ መልኩ እንዴት ለሀገር ውስጥና ለውጭ ፍልሰት እንደሚደረጉ አስደምጣናለች። የስመኝስ ዘገባ ይቀጥላል። በቤኒሻንጉል ጉምዝ በድባቅና ዳንጉር ወረዳዎች ከ25 ዓመታት በላይ በትምህርት ባለሙያነት ያገለገሉትና በአሁኑ ሰዓት በባህር ዳር ከተማ አስተዳደር መሸንቲ አንደኛ ደረጃ ትምህርት ቤት ርዕሰ መምህር የሆኑት አቶ ሙልጌታ አድሜው ገፍቶ በቤኒሻንጉልና በአማራ ክልል ያሉትን የሴት ተማሪዎች ችግር አነጻጽረው እንዲህ ያስረዳሉ። Başarılı bir şekilde devrimçimiz kendini vakkalığı adını bozmadığı devrimçimiz adını adını abelen o tutaristan, böyle bahar devrimçimizle alnını sarar. Devrimçimiz namletiyle oğlunu, oğlunun kanıyla oğlunu esaslanda, devrimçimiz hakim olsun diye affarupi adırgat yeter şaleni alıyoruz. Benim canım sardım ya da fazlata, ham mal ettiğimizde bir noktada ki öyle de olacak mı bilir. Ancak şalıktı dediğimiz noktada bir şeyler ne oldu? daha marakını daha darak kaydurende tesadüfen geldiğimizde, o açtığındaki yere ne kadar tam da açtı. Bu yüzden, şalıktan diye bir yerde böyle bir postunuz varsa, şerasetin, şeraset በህግን አካል እንዳይሰዩ ሌላ ሰዎች ፈልገ ሰዎችን በማለት የመዳ ፍሬቶች ይታያሉ። የባህር ዳር ዙሪያ አቶ ሙሉ ጌታ እንደገለጹልን በቤኒሻንጉል ጉምዝ እሳቸው መምህር ሆነው ባገለገሉባቸው አካባቢዎች የአንደኛ ደረጃ ትምህርት ተቋማት ከአስራ አምስት ወደ ሀምሳ ከፍ እንዲሉ ቢደረግም የሁለተኛ ደረጃ ተቋማት ግን ሶስት ብቻ በመሆናቸውና በቅርብ ርቀትም ላይ ስለማይገኙ ሴት ተማሪዎች ትምህርታቸውን ለማቋረጥ ይገደዳሉ። በቤንሻንጉል ቀደም ሲል እንዳልኩ አንደኛ ከአንድ እስከ አራት ያሉ ሴቶች በዛ ሲሉ አምስት ከስምንት ያሉት ትምህርት ቤቶች ደግሞ በስታንዳርድ መሰረት ርቀት ተይዞ አይከፈቱም። ስለማይከፈቱ ብዙ ጊዜ ቢያንስ የሶስት ሰዓት እንገሰ ተጉዞ ሊማሩ ይገባል። ወይም ቤት ተከራይቶ ወደዛ የመማር ሁኔታ አለ ቤንሻንጉል ላይ እና ከዛ አንጻር ተማሪዎች በጣም የማቋረጡ የሚከሰታል ረዳት ያሉ በዛ ደግሞ የተለያዩ ሴት ጾታዊ ጥቃት በሚፈጸምባቸው ያ ወላጆችም ለመላክ ችግር ይገጥማቸዋል። ወደ ላይ ሲሄድ እየሳሱ ነው የሚሄዱ በአንድ ሀያ መጠራ ከፍተኛ ቁጥር ይገባል። እስከ አራት ከፍተኛ ቁጥር ይገኛል። ከአምስት ከስምንት ደግሞ ቀንሰው ይገኛል። ወደ ሀያ ስክል ሲሄድ ደግሞ እየሳሳ ሀያ ፐርሰንት አካባቢ ነው በተሳትፎ በቤኒሻንጉል ጉምዝ ዳንጉር ወረዳ በሴት ተማሪዎች ላይ የሚደርሰውን ጾታዊ ጥቃት ለመቀነስ እና በርቀት ምክንያት ትምህርታቸውን እንዳያቋርጡ ለማገዝ የአዳሪ ትምህርት ቤቶች ለማቋቋም ጥረት እንደተደረገ አቶ ሙልጌታ ይገልጻሉ። ነገር ግን ያለው ችግር ሕብረተሰቡ ለሴቶች ትምህርት ካለው ግንዛቤ ማነስ ጋር ተዳምሮ ችግሩን ሙሉ ለሙሉ መፍታት አልቻለም። በዚህም ክልሉ ራሱ እንዲሁም አንድ የሴቶች አዳሪ ትምህርት ቤት ያቋቋመዋል በግልገል በለት ከተማ እንዲሁም አሁን ደግሞ ሌላ ከእንግሊዝ ሀገር መንግስት የተፈቀደ ሴቶችን በአዳሪ ነው እነዛ ይዞወታቸው ይዞ የሚያስተምርም የተሳሳመ ድርጅት አለ አለን። በተለይ የሴቶች ጫና አለ፣ ወደ ሀይ ሃይ ስኩልም የማይደርስበት ሁኔታ አለ፣ የስራ ጫና አለ። ከዛ ነጻ ሆነው እንዲማሩ በሚል ሁለት አዳሪ ትምህርት ቤቶችም የተጣጣሙበት ሁኔታ ነው ያለው። በአካባቢያቸው የትምህርት ተቋም ባለመኖሩ ከከተማቸው ርቀው ለመኖር የሚገደዱ ሴት ተማሪዎች ከሚደርስባቸው ጾታዊ ትንኮሳ በተጨማሪ በትንሽ ነገር በመታለል ያላሰቡት ኑሮ ውስጥ እንደሚገቡም በባህር ዳር ኤስኦኤስ አስተማሪ የሆነው ደጉ ያስረዳል። ልጆቹ ገና ቲኔጀሮች ናቸው። በስነ ልቦና ይሄን ያህል የዳበሩ አይደለም። የከተማ ህይወት በደንብ ያለ ምግብ ሲሆኑ እና እዚህ ጋር በሚፈጠሩ ትንኮሳዎች ብዙ ችግሮች ይፈጠሩባቸዋል። እሱ አንዱ ችግር ነው። አሁን ትልቁ ችግር እየማስበው የከተማውን ህይወት፣ ያደጉበትን ህይወት መላመድ እንት ስለሚላቸው በቀላል በትንሽ ነገር እየተታለሉ ወደ ሌላ አይነት ህይወት እንዲገቡና ወደ ትምህርቱን ማቋረጥ፣ ያልተፈለገ እርግዝና፣ ለምንም ተዳርገው ትምህርታቸው እንዲያቋርጡ የሆነበት ሂደት ይፈጠራል። ደጉን ሌላው የሚያሳስበው ከቅርብ ጊዜ ወዲህ በከፍተኛ የትምህርት ተቋማት ውስጥ ተማሪዎች ላይ የሚደርሱ ችግሮች ናቸው። እነዚህ ችግሮች ወላጆች በተለይ በተለያዩ ክልሎች ያሉ ዩኒቨርሲቲዎች ውስጥ የሚመደቡ ሴት ልጆቻቸውን ለመላክ እንዲፈሩ እንደሚያደርጋቸው፣ ከቅርብ ጊዜ ወዲህም በዚህ ምክንያት ትምህርታቸውን የሚያቋርጡ ሴት ተማሪዎች እየተበራከቱ መምጣታቸውን ደጉ ይገልጻል። አሁን አሁን በተለይ በዚህ ሁለት ሶስት አራት ዓመት አካባቢ የመጡ አንዳንድ ችግሮች አሉ። ተማሪዎች አሁን በተለይ ወደ ሀይ ስኩል ላይ ሲደርሱ የትኛው ዩኒቨርሲቲ ገብቼ ነው የምማር የሚል ስጋት አላቸው። ከአካባቢያቸው ወጣ ያለ ዩኒቨርሲቲ ሲጀመር ሲመደቡ ያለ መሄድ አዝማሚያ ይታያል። በዚዎቹ መንግስት፣ አሁን ትልቅ ትልቅ ስራ የሚጠብቀው ከፍተኛ ትምህርት ላይ ያለውን የመረጋጋትና ትምህርቱ በአግባቡ መሰጠት ማስቻል የመጀመሪያ ስለ መሆን መቻል ያለበት ነው። ምክንያቱም እዛ ድረስ ደርሰውን አጀ እንደዚህአይነት ችግር ይደርስብኛል ስጋት እየገጠማቸው አሁን እያቋረጡ ያሉ ምግቦች አሉ። በኦሮሚያ ክልልም የሴት ተማሪዎችን የትምህርት ተግዳሮት ሁኔታ ለማወቅ ያናገር ናቸው የነቀምቴ ከተማ የትምህርት ቤቶች ጽህፈት ቤት ኃላፊ አቶ አሸናፊ ከበደ ሁንዴሳ በበኩላቸው በከተማው ያለእድሜ ጋብቻና ሌሎች ባህላዊ ተጽዕኖች በአንጻራዊነት ዝቅተኛ መሆናቸውንና ትምህርታቸውን የሚያቋርጡ ሴት ተማሪዎች ቁጥር አንድ ነጥብ ሶስት ከመቶ ብቻ መሆኑን ነግረውናል። የተሻለ ነው። ወደ ገጠር ከተማ የገጠር አካባቢ ላይ ያለው ያላቻ ጋብቻ ወይ ያለዕድሜ ጋብቻ የሚባለው ነገር በብዛት አይታየም። በፐርሰንት ራሱ ሲታይ ወደ ሁለት ወይ አንድ ፐርሰንት ቢሆን ነው የተሻለ ነው። በአካባቢ በብዛትም ባይሆን ወደ ውጭ ሀገር ተታለ የሚሄዱ ተማሪዎች ሊኖሩ ይችላሉ ሳይሳካላቸው ምንም ሳይሰሩ ራሱ መንገድ ላይ ደርሶ የሚመለሱ አሉ። እዛም ደርሶ ሳይሳካላቸው ወደ ሀገር ቤት ለመመለስም ገንዘብ ቸግሯቸው እዛ ሲሰቃዩ ይታያል። እኛ አካባቢ በብዛት አይታይም፣ አልፎ አልፎ አለ ማለት ነው። በአሁኑ ወቅት ኢትዮጵያን ጨምሮ በዓለም ዙሪያ በተከሰተው የኮሮና ቫይረስ ወረርሽኝ ምክንያት ትምህርት ቤቶች በመዘጋታቸው በሴት ህጻናት ላይ የሚደርሱ ጾታዊ ጥቃቶች፣ ያለ እድሜ ጋብቻና የቤት ውስጥ ስራ ጫና በከፍተኛ ሁኔታ እየጨመሩ መሆኑን የተለያዩ መረጃዎች አመልክተዋል። ለወትሮ በሴት ተማሪዎች ዙሪያ የሚደርሱ ችግሮችን በቅርበት የሚከታተሉትና የመረጃ ምንጭ ሆነው የሚያገለግሉት ትምህርት ቤቶች በመዘጋታቸው ግን በአሁኑ ሰዓት ሴት ህጻናት ላይ እየደረሱ ያሉ ተግዳሮቶችን ለመከታተል የበለጠ አዳጋች እንደሆነ የትምህርት ባለሙያዎቹ አስረድተዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። የቆየና እንግዶቿን እናመሰግናለን። ዓለም አቀፍ የሴት ልጆች ቀንን አስመልክቶ የካቢና ልዩ መርሃ ግብር ነው በማዳመጥ ላይ የምትገኙት። አንድ ሙዚቃ እንስማና እንመለስ ሽሚያስገብርነ ሽጉኝማከብንሽ Changes. Yeah, i yeah. yeah. yeah. yeah.

እንኳን ትንሽ ቀለል ቀለል ያለው ሕልም ያለው ሞገድ የሚገበገበው ለኔ ሲጨርስ ነው አንቺ ጋር የሚደርሰው። ድንገስ የለተሽ ሰከን ጊዜ ወደ ፍጹም ሰላም ይመልስናል የኔ ወንድነት። አብራችን ስለሆናችሁ እናመሰግናለን። ከሙዚቃው በፊት ስመኞሽ የቆየ ታዳጊ ሴቶች ቤተሰባቸውን ለማገዝ ሲሉ ትምህርታቸውን አቋርጠው እንደሚሰደዱ አልፎ ተርፎም ላልተፈለገ ጋብቻ እንደሚዳረጉ አስደምጣናለች። አሁን ደግሞ ከዚህ ቀደም በጋቢና ቪዮሌ ከተሰሙ ከዚሁ ርዕሰ ጉዳይ ጋር የሚያያዝ አንድ ዘገባ ደግመን እናስደምጣቸዋለን። የኮቪድ-19 ወረርሽኝን ተከትሎ ትምህርት ቤት በመዘጋቱ በኢትዮጵያ ጾታዊና ወሲባዊ ጥቃቶች መጨመራቸው ሲጠቀስ ቆይቷል። ይህን ተከትሎም ሃሽታግ ዝም አልልም የሚል እንቅስቃሴ በማህበራዊ ሚዲያ ላይ ሰፊ ተሳትፎን በማድረግ ጾታዊ ጥቃትን በሚፈጽሙ ሰዎች ላይ ተገቢው የህግ እርምጃ እንዲወሰድ የሚጠይቅ የፊርማ ማሰባሰብ ጀምሮ ነበር። ከዚሁ ጉዳይ ጋርም ተያይዞ የኢትዮጵያ የህግ ባለሙያ ሴቶች ማህበር ስራ አስፈጻሚ ዳይሬክተር የሆኑትን ወይዘሪት ሌንሳ ቢና ሕጉ የተጠቂዎችን መብት ከማስከበር እና ጥቃት አድራሾቹም ላይ ተገቢውን ቅጣት ከመበየን አንጻር ያለው ክፍተት ምን ይመስላል? እንዴትስ መሻሻል አለበት ስንል ጠይቀናቸው ነበር። ዘገባው ወይዘሪት ሌንሳቪያና ይሄ ጥያቄ ዓመታትን የፈጀ ነው በማለት ከሚያብራሩበት ይጀምራል። በአዲስ አበባ ሴቶችና ህፃናት ቢሮ ሪፖርት ተደርጎ በነበረው ኬዝ በኋላ ብዙ አካላት ያንን ጉዳይ ተገና አድርገው ወይም መሻሻል ያለባቸው ህጎች መሻሻል አለባቸው፣ ይሄ ነገር ትኩረት ማግኘት አለበት ብለው ዝም አንልም የሚልም ካምፔን እንደጀመሩ የምናውቃለን። ምንም መረጫችን ተስላለን። ግን ምናልባት የሚዲያ ሽፋን ስላገኘ ና ጊዜውም ደግሞ ኮሮና ሁላችንንም አቴንሽናችን ወደ ሚዲያ ላይ ብቻ እንድናረግ ስላደረገን ነው እንጂ ከድሮም ጀምሮ ሲጮህበት እና አለት ሲባል የነበረ ጉዳዩ እንደ ማህበርም ወንጀለኛ መቅጫ ህግ ላይ ያለውንም ክፍተት በተለይ ስለ አስገድዶ መድፈር ቅጣትን በቂ አይደለም፣ ቴንሽን የማይሰጣቸው ለምሳሌ እንደ ለማሪታል ሬስ ያሉ አንቀጾችን ማካተት አለበት ተብሎ ለረጅም አመት አድቮኬት ሲደረግበት የነበረ ነው። አድሴንታይ የሚሰጠው ቅጣት ተመጣጣኝነቱ ከሚደርሰው ወይም ጉዳት አንጻር ተመጣጣኝ አይደለም። ይህንን ያህል አመት መሆን አለበት ተብሎ ሪኮመንድም እየተደረገ ረጅም አመት ሲሰጥበትም ነበረ። ይሄ ጉዳይ ና አሁን ላይ የሚመለከታቸው አካላት ይህንን ክሰት ሰጠው ሶሉሽን የሚያገኝበት ጊዜ መሆኑን አለበት ብዬ አስባለሁ። ይሄንን ኢንዶርስ ነው አድርገነዋል ሲሰራበትም የነበረ ብዙ ጥናቶችን በማህበርም ያሉን ጉዳይ ስለሆነ ፑሽ እናደርጓለን ብዬ አስባለሁ። ወይዘሪት ሌንሳ ኢትዮጵያ የተለያዩ ዓለም አቀፍ ሕጎችን የፈረመች ሀገር ብትሆንም ሕጎቹ ግን ከትርጓሜ ጀምሮ ክፍተት ያለባቸውና መሻሻልን የሚሹ ናቸው ሲሉም ይጠቁማሉ። በሕግ ማዕቀፍ ደረጃ በኢትዮጵያም ሆነ አህጉራዊም ዓለም አቀፋዊ ሕግ ማዕቀፎች አሉ እዛ ስለዚህ ቤችአርማለ ለሲዳ ያው እነዚህ የኢትዮጵያ መንግስት ተቀብሎ ያጠበቃቸው እኮሽ ናቸው። እነዚህ በብሔራዊ ደረጃም የኢትዮጵያ ህገ መንግስትም ፌዴራልም በክልሎች ላይ ተፈጻሚነት አለው። በብዛት በሴቶችና ህጻናት ላይ የሚደርሱ ጥቃቶች የቤት ውስጥ ጥቃትን ኢንቮልቭ ያደርጋሉ። ኦልሞስት ከሰባ ፐርሰንት ወይም ከሰላ ፐርሰንት በላይ የሚሆኑ ጉዳዮችን ስታያቸው በብዛት ቤት ውስጥ ጥቃት ነው። ተደብድባ፣ ተደፍራ፣ ተመታ ማክሲመሙ ላይ ሲደርስ ነው የሚመጣው። ስለዚህ ጥቃት ላይ ያለንን የህግ ማዕቀፍ ማሻሻል ማለት ብዙዎቹ ጉዳዮች ትኩረት እንዲያገኙ ወይም በዚህ ስር ታጭቀው ያሉትን እያንዳንዱን ጥቃቶች ሪሊፍ እንደመስጠት ነው። ባለፉት አመታት ኤክስፒሪየንሳችን እኛ በጣም የነንበሩን እንደገና ደግሞ የአይነቱን ሁኔታ ራሱ እየለዋወጠ ያለው የህግ ክፍተት ያለባቸው አንቀጾች አሉ። አንቀጽ ብቻ ትክክለኛ ኢንቴንሽን ሰጣቸው የሚገቡ ከትርጓሚው አንጻር ጀምሮ እንደገና ደግሞ ለቤት ውስጥ ጥቃት ራሱን ዲፋይን አድርገንበት ያስቀመጥነው ራሱ የህግ ክፍተት አንድ እሱ ነው። እና እሱ መሻሻል እንዳለበት እኛ ሪኮመንድ ስናረግ ነበር። ይሄ መንስኤው ራሱ ገቆሻ የቤት ውስጥ ጥቃት ይሄ ያልተመጣጠነ ሀይል የስልጣን ባህላዊም ነው። ስምሰን ደግሞ ማህበራዊና ኢኮኖሚያዊ ግፊቶች ያሉበት ነው። ስለዚህ በአንድ ሀይል ብቻ ነጥለን የምናየው ሳይሆን ሁል ዲፍኔሽን ሰተን የምናየው የሚገባ ጉዳይ ነው። ወይዘሪት ሌንሳ አክለውም የሴቶች ጥቃት የሰብአዊ መብት ጥያቄ መሆኑን በመጥቀስ የወንጀል ህጉም ቅጣትንና መረጃን በተመለከተ መብራራትና መሻሻል እንዳለበትም ይገልጻሉ። የወንጀል ህጉ ራሱ ያው በቤት ጥቃት እንደሚመለከት ከሌሎች ሀገሮችን ተሞክሮን በመውሰድ ድጋሜ መስተካከል አለበትም ብዬ አስባለሁ። በተለይ በሴቶች ጥቃት ላይ ያሉ ፕሮቪዥኖቹ ማለት ነው። የማስረጃ ህጋችን ብዙ ጊዜ አሁን ተጠቂዎች ማስረጃ ሴታል ገባች በዛ ነገር ሲፈጠን የትኛው ነው masyarakat. Ini sebab ni pantas tu. ጊዜ አለ ና ያ ምከሬጅ የሚያደርጋቸው ጊዜ አለ እና ኢሚዲየት አቴንሽን የሚሰጡ በደንብ አይዴንቲፋይ ተደርገው የተቀመጡትን ስን ህጎች ላይ ኢሚዲየት ሪስፖንስ መስጠት ነው። አደሴም ታይም ግን እንደ ማህበረሰብም ደግሞ ያለው ጋር ብቻ የህጉ መሻሻል ብቻ ኢሚዲየት የሚያመጣው የሆነ ተአምር የለም። በዚህ ጉዳይ ላይ ሁላችንም ያለንን አስተሳሰብ ና ለሴቶች የምንሰጣውን ፕሌስ ካላስተካከልን እንደ ማህበረሰብ ለሴቶች መምጣት ደርሰውን ጥቃት ካላወገዝን ና ካልተጸየፍን ሪሊ የእነዚህ ህጎች መሻሻል ብቻ መፍትሄ ሊሆን ይችላል፣ ግን መፍትሄ ነው በአጠቃላይ ለሶሳይቲ አለበት። የኢትዮጵያ የህግ ባለሙያ ሴቶች ማህበር ስራ አስፈጻሚ ወይዘሪት ሌንሳ ቢየና ይህ ህግ የማሻሻል ግፊት በርትቶ መቀጠል እንዳለበት ጠቅሰው በዋናነት ግን ከህጉ መሻሻል ጎን ለጎን ጥቃትን የሚጸየፍ ትውልድና ማህበረሰብ ማፍራት ላይ መተኮር እንዳለበት አጽንኦት ሰጥተው አሳስበዋል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ።

ኢትዮጵያ የሕግ ባለሙያ ሴቶች ማህበር ስራ አስፈጻሚ ዳይሬክተር የሆኑትን ወይዘሪት ሊንሳ ቢናን በእናንተ በአድማጮች ስም እናመሰግናለን። አድማጮቻችን፣ የዓለም አቀፍ የሴት ሕጻናትን ቀን አስመልክቶ ከአሜሪካ ድምፅ ዋሽንግተን ዲሲ የጋቢና ቬ መርሃ ግብር እዚህ ላይ ተጠናቋል። ሀብታሙ ስዩም ስመኝሽ የቆየ ኤልያስ አስማረ እንዲሁም እኔ አስተናጋጃችሁ ኤደን ገረመው አብረናችሁ አምሽተናል። አብራችሁን ስለቆያችሁ እያመሰገንን በነገው ምሽት እስከምንገናኝ ድረስ በዚሁ እንሰናበታለን። ደናደሩ